ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ሴናተር ሱዛን ማክዶናልድ በኮሮና ቫይረስ ተያዙ። ምዕራብ አውስትሬሊያ ውስጥ ተጨማሪ አስር ሰዎች በኮሮና ቫይረስ ተጠቅተዋል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኩዊንስላንድ ሴናተር ሱዛን ማክዶናልድ ከሀገር ውስጥ ጉዳዮች ሚኒስትር ፒተር ዳተን በኋላ በኮሮና ቫይረስ ተይዘዋል። የሊብራል ናሽናል ፖለቲከኛዋ ሕመሙ የተሰማቸው አርብ ዕለት ሲሆን በአሁኑ ወቅት በኩዊንስላንድ ሆስፒታል እያገገሙ ይገኛሉ። ከፒተር ዳተን ጋር አብረው በአንድ አውሮፕላን ሲጓዙ ከነበሩት ውስጥ ሁለት ሴቶች በቫይረሱ ተጠቅተዋል። ሁለቱ ሴቶች መኖሪያ ቤት ምርመራ እየተደረገላቸው ይገኛሉ። ምዕራብ አውስትሬሊያ ውስጥ 6 ሺህ ሰዎች ላይ በተደረገ ምርመራ ሳቢያ በኮሮና ቫይረስ የተያዙ ሰዎች ቁጥር አሻቅቧል። በአሁኑ ወቅት ምዕራብ አውስትሬሊያ ውስጥ 28 በቫይረሱ የተጠቁ ግለሰቦች ያሉ ሲሆን አንድ ግለሰብ በሆስፒታል ሕክምና እየተከታተሉ ይገኛሉ። በአገር አቀፍ ደረጃ 344 ሰዎች በቫይረሱ ይጠቁ ሲሆን አምስት ሰዎች ለሞት ተዳርገዋል። የምዕራብ አውስትሬሊያ የጤና ሚኒስትር ሮጀር ኮክ እያንዳንዱ በቫይረሱ የተጠቁ ግለሰቦች የመጡት ከባሕር ማዶ ሆኖ መገኘታቸው ለመንግሥት የፖለሲ ቀረጻ ግብዓትነት እንዳላቸውና የሰዎችንም አእምሮ በዚያ ላይ እንዲያተኩር እንደሚያደርግ ሲያመላክቱ ማለፊያ እርግጥ ነው በግልጽ አእምሮን እንዳይተኩር ያደርጋል። ከባህር ማዶ በሚመጡት ላይም መመዘኛዎቹን የማስቀመጡን ጠቀሜታም ልብ ለማለት ያስችላል ብለዋል። በሌላም በኩል ኒው ሳውስ ዌልስ ትናንት ማምሻውን 37 አዲስ በኮሮና ቫይረስ የተጠቁ ግለሰቦች መኖራቸውን የገለጸች ሲሆን በጠቅሉም በመላው ክፍለ ሀገሩ 171 የኮሮና ቫይረስ ተጠቂዎች በመገኘታቸው ከመላው አውስትራሊያ ቀዳሚነቱን ይዛለች። የቫይረሱ ተጠቂዎች ቁጥርም በየዕለቱ ሊወጣና ሊወርድ እንደሚችልም ተጠቁማል። ቪክቶሪያ የኮሮና ቫይረስን ለመገደብ ለአራት ሳምንታት የሚቆይ አስቸኳይ ጊዜ አዋጅ አውጃለች። እርምጃው እንቅስቃሴዎችና በርካታ ሰዎችን በአንድ ላይ መሰባሰብ እገዳ ይጥላል። ፕሪሜሩ ይህንኑ እርምጃ የተመጠነና ተገቢ ብለውታል። አያይዘውም ከህዝብ የጤና ድንገተኛ አደጋነት ሳቢያ ምክሮች ይለዋወጣሉ። በተቻለን መጠን ቀጥተኛና ግልጽ መሆኑን እንቀጥልበታለን። ሁሌም ምክሩና መስፈርቱ ለዕለቱ ረቢያ ያለውና ጠቃሚ መሆኑን ለማህበረሰቡ እናስጠነቅቃለን ብለዋል። ይህ በእንዲህ እንዳለም በየአመቱ ኤፕሪል 25 የሚከበረው አንዛክ ቀን በኮሮና ቫይረስ መስፋፋት ሳቢያ በኒው ሳውዝ ዌልስ፣ ምዕራብ አውስትሬሊያና ታዝማኒያ የተሰረዘ ሲሆን ሜልበርን ውስጥ አነስተኛ ቁጥር ያላቸው እንግዶች በተገኙበት ይከበራል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ሴናተር ሱዛን ማክዶናልድ በኮሮና ቫይረስ ተያዙ። ምዕራብ አውስትሬሊያ ውስጥ ተጨማሪ አስር ሰዎች በኮሮና ቫይረስ ተጠቁ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።